እንደምን አምሽታችኋል፣ የተከበራችሁ አድማጮቻችን። የእሁድ ምሽት መስከረም 15 2015 ዓ ም መሰናዶ ጀመረ። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘንላችኋል። ኤደን ገረመው መሰናዶውን እየመራው ከኤልያስ አስማር ና እንዲሁም ደግሞ ከቆንጀት ታዬ ጋር አብሬያችሁ ቆያለሁ። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ሰሞኑ አቤል ዳኘ የተባለ ወጣት የሰራው በቀላል ምሳሌና ቋንቋ በሁካታ መካከል ሆኖ ድምፅን ማጥፋት የሚቻልበት የቴክኖሎጂ ፈጠራ ጽንሰ ሀሳብን የሚያስረዳው ቪዲዮ በማህበራዊ መገናኛ ብዙሃን ላይ መነጋገሪያ ሆኖ ሰንብቷል። ነዋሪነቱን በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ያደረገው አቤል ዳኘ የ18 ዓመት ወጣት ሲሆን ብሬክስሩ ጁኒየር ቻሌንጅ በተሰኘ የሳይንስ ቴክኖሎጂ እና ሂሳብ ውድድር ላይ ከ2400 ሰዎች መካከል ለፍጻሜው ከደረሱት ጥቂት ተወዳዳሪዎች መካከል አንዱ መሆን ችሏል። አቤል ዳኘን እና ወላጅ አባቱን ዶክተር አሰፋ ዳኘን አነጋግሬ ያሰናዳሁት ዘገባ ቀዳሚው የምሽቱ ጥንቅራችን ነው። Noise cancellation is a miracle. But how does it work? Well, we know that noise is produced by vibrations. When a speaker vibrates, it disturbs the air molecules immediately outside it. And the. Yeah, United States, Washington DC ብሬክስሩ በተሰኘው የታዳጊ የቴክኖሎጂ ፈጠራ ባለሙያዎች መወዳደሪያ ቪዲዮ ነው። በቅርቡ የ18ን ዓመት ልደቱን ያከበረው አቤል ብሬክስሩ በተሰኘው በዚሁ ውድድር ላይ በአንድ ደቂቃ ተኩል ወይም ደግሞ በዘጠና ሰከንዶች ውስጥ አንድን ሳይንሳዊ ጽንሰ ሀሳብ ቀላልና ማራኪ በሆነ መንገድ ማስረዳት መቻል አለበት። አቤል ስለ ውድድሩ እንዲህ ያስረዳል ስለ ውድድሩ እንዲህ ያስረዳል። uh, አሸናፊውን ቪዲዮ የሰራው ሰው የ200 ሺህ ዶላር የነፃ የትምህርት እድል ለተማረበት የሁለተኛ ደረጃ ትምህርት ቤት የ100 ሺህ ዶላር የሳይንስ ላብራቶሪ መገንቢያና ተማሪው አነቃቅቶኛል አግዞኛል ለሚለው መምህር ደግሞ የ50 ሺህ ዶላር ሽልማት ያገኛል። ይሄ ህይወትን በእጅጉ የሚቀይር ነገር ነው። ከዚህ በተጨማሪም አሸናፊው በሳይንስና በቴክኖሎጂው ዘርፍ እጅግ ከተከበሩት ሰዎች ጋር የመተዋወቅና ትስስር የመፍጠር ዕድልም ያገኛል። ውድድሩ የተለያዩ ደረጃዎች አሉት። አሁን ሩብ ፍጻሜ ላይ ደርሻለሁ። ይሄ ማለት መጀመሪያ ላይ ከተወዳደሩት 2400 ሰዎች መካከል 30 ቀርተናል። ስለዚህ አሁን እጅግ ብዙ ሰዎች ብሬክ ትሩ ጁኒየር ቻለንጅ የሚለው ገጽ ላይ በዩቲዩብም ሆነ በፌስቡክ ላይ ሄደው ላይክ ያደረጉት ወይም አስተያየታቸውን የተውለት ቪዲዮ ብዛቱ ታይቶ በሕዝብ ተወዳጅ የሆነ የሚለውን በማሸነፍ በቀጥታ ለመጨረሻው ዙር ያልፋል ማለት ነው። አቤል የመረጠው ሳይንሳዊ ጽንሰ ሀሳብ በጫጫታ መካከል ተቀምጦ ድምፅን ማጥፋት ያስቻለው ቴክኖሎጂ እንዴት እንደሚሰራ በቀላሉ የሚያስረዳ ነው። ይህ ቪዲዮ በብዙ ኢትዮ ኤርትራውያን ዘንድ በማህበራዊ ሚዲያ ላይ ከተጋራ በኋላ ብዙዎች ተመልክተውታል። ነገር ግን ውድድሩን ለማሸነፍ ብሬክስሩ ገጽ ላይ ሰዎች በመሄድ የእሱም ቪዲዮ መውደድ እንዳለባቸው ላይክ ማድረግና አስተያየት መቶ እንዳለባቸው ይናገራል። ገና ከልጅነት እድሜው አንስቶ በቴክኖሎጂ ላይ ከፍተኛ የሆነ ስሜት እንዳዳበረ የሚናገረው አቤል ከዚህ ቀደም የተለያዩ መተግበሪያዎችን እና ስራዎችንም ሰርቷል። ን ጋ በጣም የምወደው ነገር ኮምፒውተር ሳይንስ ነው። ገና ከልጅነቴ ከስድስትና ከሰባት ዓመቴ አንስቶ አባቴ ኮድ ሲያደርግ እያየሁ በዛ መልኩ ነው የጀመርኩት። ስጀምር ክህሎቴን ለማዳበር አነስተኛ መተግበሪያዎችን መስራት እንዲሁም የዩቲዩብ ስልጠናዎችን በማየት ነው መለማመል የጀመርኩት። አሁን ላይ ትልቁ ጊዜን የሚወስደው ነገር ሜከር ስፔስ የተሰኘው ከጓደኞቼ ጋር የከፈትኩት በጎ አድራጎት ድርጅት ነው። አማዞን በገንዘብ እየደገፈን ሲሆን በስቴም ሳይንስ ላይ ያሉ ወጣቶች ትስስር እንዲፈጥሩ፣ የተለያዩ የቴክኖሎጂ መማማሪያ መደገፊያዎችን እንዲያገኙ፣ የመሳሰሉትን የሚሰራ ነው። ከዛ በተጨማሪም ጊዜን የተለያዩ መተግበሪያዎችን በመስራት ታሳልፋለሁ። ከሁሉም የተወደደው ደግሞ ባትል ሮያል የተሰኘው በቡድን የሚጫወቱት እንቅስቃሴ የሚጠይቅ መተግበሪያ ነው። ይሄ መተግበሪያ በአይኦኤስ እና በአንድሮይድ ላይ ይገኛል። በዚህ ሳምንት የመጀመሪያ ዲግሪውን ለመስራት ወደ ስታንፈርድ ዩኒቨርሲቲ የሚያቀነው አቤል ከዚህ በተጨማሪም በበጎ ስራ ላይ የሚሳተፍ ሲሆን በቅርቡም በደብረ ማርቆስ ለሚገኘው የሀዲስ አለማየሁ አካዳሚ ለተማሪዎች የኦንላይን የቴክኖሎጂ ስልጠና መስጠቱን ይናገራል። ኮምፒውተር ሳይንስ መማር እወዳለሁ። እሱም ብቻ ሳይሆን እኔ የተማርኩትን ለሌሎች እድሉን ላላገኙ ሰዎች ማጋራትም እወዳለሁ። ስለዚህ በደብረ ማርቆስ የሚገኝ አንድ አዳሪ ትምህርት ቤት አለ፣ ሀዲስ አለማየሁ አካዳሚ ይባላል። በአሁኑ ክረምት እስከ እኩለ ሌሊት ድረስ እያመሸሁ በእነሱ ንጋት ሲሆን እየጠበቅኩ ለሁለት ሳምንት የዌብ ግንባታ አስተምሬአለሁ። በእርግጥ ይሄ መርሃ ግብር ለአንድ ሳምንት ታስቦ የተጀመረ ቢሆንም በነበረው የቴክኒክ ችግር ሁለት ሳምንት ፈጅቷል። በአዲስ ዓለማየው ትምህርት ቤት የሚማሩ መቶ የሚሆኑ የሁለተኛ ደረጃ ተማሪዎች ናቸው ኮርሱን የወሰዱት። በጣም ቢደክመኝ የነበረ ቢሆንም መጨረሻ ላይ የሰሩትን ሳይ በትንሽ ነገር እንደዛ መስራታቸው ግን አስደንቆኛል፣ አስደስቶኛልም። ወደፊት ሕልሙ ኢትዮጵያ በመሄድ ሀገሩን መርዳት መሆኑን የሚናገረው አቤል ይሄ ተሞክሮ ቢያዳክመውም ወጣቶች እድሉን ካገኙ በቶሎ መለወጣቸውን ያየሁበት ነው ይላል። አቤል ወደዚህ ሙያ እንዲገባ ተጽዕኖ ያሳደሩበት ወላጅ አባቱ ዶክተር አሰፋ ዳኜ በዚህ በቴክኖሎጂ ሙያ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ ሲሆን ፒኤችዲያቸውን በአይርላንድ በመስራት በአሁን ሰዓት በማይክሮሶፍት ድርጅት ውስጥ ተቀጥረው የሚያገለግሉ ባለሙያ ናቸው። ዶክተር አሰፋ አቤል ከልጅነቱ ጀምሮ በራሱ ተነሳሽነት ከበድ ያሉ ነገሮችን መሞከር የሚወድ ልጅ ነበር ይላሉ። እኔም ባለቤቴም የቴክኖሎጂ ሰዎች ነን። ብዙ ላይ በቃ ሲያወራን እንደ ትልቅ ሰው እናምናወራው። ይሄ ተሰርቷን አናደርገውም። ፑሽ ፓክ እናደርግም፣ ኢንካሬጅ እናደርገዋለን። እንደዚም ዳይረክ እና ከዚያ በኋላ ፕሮግራም መጻፍ ሲጀምር መጀመሪያ ያለው ምንድነው ለምን ፕሮግራም ይሄ ሰው ፎቶ አንስቼ ከእንትን አድጌ ቅድም ኤክስፕሌን ያደረገውን ማለት ነው፣ እና ባክግራውንዱን እየቀያየር መስራት ትችላለህ። ይሄ እኮ ተሰርቷል፣ ሌላው አልፈለግኩ ማለት ያ ቴክኖሎጂ አለ በተለያየ መልኩ ማለት ነው። እሱ የሚያስብበት ሌላ ነው። ግን ያሳሰበኝ ከባድ አይዲያ ነው የወሰደው ይሄ ልጅ እና እንትን እንዳያደርግና እንዳያቆም ፈለግኩኝ። እና ለምን ትናንሽ ነገሮችን እነዚህ እነዚህን አትሞክርም እለዋለሁ። አሁን እነሱን እሰራለሁ ግን ይሄን መስራት ፈልጋለ እና ቀጥላ፣ ኦኬ አልኩት እና ከዛ በኋላ አንድ ቀን የሆነ ፕሮግራም ሰርቶ ይህ ነገር እየሰራ ነበረ ግን እምቢ አለኝ አለ። ከየት አገኘው ስለው የሆነ ሳይት ስም ጠቀሰልኝ። እና ያ ሳይት ማለት ፕሮግራመርስ፣ ፕሮፌሽናል ፕሮግራመርስ ኢቨን ዛሬ የሆነ ነገር ትል ሲያገኝ ማወቅ ስፈልግ የመሄድበት ሳይት ነው። ከየት አገኘው ደግሞ እሱን ስለው ጉግል አድርጌ፣ እና እዛ ላይ መግባቱ ማግኘቱ መጠቀሙ ከዛ ላይ ከዛ ውርዶ መስራት መጀመሩ በጣም ያስገረመኝ ነገር ነበር። ከዛ የተረዳት እና እንደው ለሌሎችም ወላጆች ልጆችን ኤክስፕሎር እንዲያደርጉ ኦፖርቹኒቲውን መስጠትና አትችሉትም የሚሉት ነገር መኖር የለበትም። ዶክተር አሰፋ ከዚህ በተጨማሪም ልጆች በሚወዷቸው ነገሮች ላይ እንዲያተኩሩ በማድረግ ውጤታማ እንዲሆኑ ማድረግ ይቻላል ይላሉ። መጀመሪያ እንትኖቹን የመያዝ ነው። አንዳንዴ ምን መስራት ይችላሉ? ለምሳሌ ጌም ስለ ጌሚንግ በራሱ አንዳንድ ልጆችን ብዙ በጊዜያቸውን በጌሚንግ የሚያወሉበት ነገር አለ። ግን ጌም ከመጫወት ይልቅ ጌም መስራት የሚሉትን ነገር ኢንካሬጅ ለማድረግ ሞክር ነበረ። እና ሰምሃው ያንንም ወስዶታል። እና ይሄ ፓሽን እንደ እንትን እንደ ሆቢ የሚይዙትን ነገር የሚጠቅማቸው ነገር በህይወታቸው እውቀት የሚያገኙበትን ነገር እንዲያደረጉ ጋይድ ማረግ በተወሰነ መልኩ እነዚህ አይነት ነገሮች መሰሉኝ እና ፊውቸራቸው ምን ሊሆን እንደሚችል ኮንስታንትሊ ያው ማሳየት እናንትን ማለት አቤል ዳኜ በሚሳተፍበት የብሬክስሩ ጁኒየር ቻሌንጅ ወደ ተከታዩና የመጨረሻው ደረጃ የሚያልፉ ሰዎች ነገ ማክሰኞ መስከረም 1ስ 2015 ውጤቱ የሚታወቅ ሲሆን አቤል ሊደግፉት የሚሹት ሰዎች ብሬክስሩ የሚለው የፌስቡክና የዩቲዩብ ገጽ ላይ በመግባት የእሱን ቪዲዮ ላይክ በማድረግ እንዲሁም ደግሞ እዛ ላይ መልእክታቸውን በመተው እንዲረዱት ጠይቋል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ከጋቢና ቬይ ጋር ቆይታችሁን ለማድረግ ስለመረጣችሁ እጅግ አብስተን እናመሰግናለን። አሁን ደግሞ የምናልፈው ወደ ቴክኖሎጂ ዘገባ ነው። የዩናይትድ ስቴትስ የህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እነሆ ከ50 ዓመታት በላይ ያለፉት፣ ላለፉት 50 ዓመታት ወደ ጨረቃ መመለስ አልተቻለም። ወይም ደግሞ አልተፈለገም። ከ50 ዓመት በኋላ በአሁኑ ጊዜስ ምን እየተሰራ ነው? የሚቀጥለው ዝግጅታችን ለዚህ ጥያቄ በእርግጥም መልስ ይኖረዋል። በፍቃዱ ሞረዳ በዚህ ሳምንት የህዋ ሳይንስ ባለሙያ አነጋግሯል። የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ከ50 ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከ50 ዓመታት በፊት የነበረው የአፖሎ ተልዕኮ ነው። ስድስት አፖሎዎች ሄደዋል። የአሁኑ ተልእኮ አርቴምስ ይባላል። ይሄኛው ተልእኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርቴምስ አንድ፣ ሁለት፣ ሶስት እያለ የሚቀጥል ነው። የአርቴምስ አንድ መንኮራኩር ባለፈው ናሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሰብተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል። የመስቀለት መሆኑ ነው። ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል። ጉዞው ከእቅዱ ለምን ተጓተተ? የአርተምስ አንድ ተልእኮ ምንድን ነው ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላይ የታደሰ በናሳ ጆንሰን የጠፈር ማዕከል የህዋ አየር ንብረት ተመራማሪ ሳይንቲስት ናቸው። የአርተምስ አንድ ተልእኮ ምንድን ነው ከሚለው እንነሳለን። የአርጤምስ ራሱ ፕሮግራሙ ራሱ በተለይ አርጤምስ የመጀመሪያው የሙከራ ስራ ነው። ሙከራ ሙሉ ሙሉውን ሚሽኑ ራሱ ቴስት ሚሽን ነው። አሁን ሲስተሙን ለመሞከር ነው። የመጀመሪያው የመጀመሪያው አቴምት አቴምት ነው የምንለው ሙከራ ማለት ነው። ሙከራ እስከሆነ ድረስ የሙከራ ዊንዶዎች ይሰራሉ፣ ክፍተቶች ይሰሩ እና በዚህን ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይህን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። በቃ ፉርሽ እንዲሆን ወይም ደግሞ ያደርጉታል። ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራው ሙከራ እስከሆነ ድረስ አንድ ብልሽ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬዥየር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ በፓዱን ላውንችን ፓዱ ላይ እና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬክሉ ወደ ቬክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት አልሬዲ ሄዷል። የአርተምስ አንድ ጉዞ ሰፕተምበር 27ት ወይም ኦክቶበር ሁለት ላለመሳካቱስ ምን ማስተማመኛ አለን? እንግዲህ ሙከራ እስከመሆነ ድረስ አብዛኛውን ነገር ክሊል አድርጎ አልፏል። በተለይ ሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ በሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጅንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጅን ወደ ነጌቲቭ አራት መቶ ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረው የያዙት ኮንቴይነሮቹም ራሳቸው አፌክትድ ይሆናሉ እና ያ ቴምፕሬቸር ብዙንም ቴክኒካል ፓርቱንም ሊያፋልስ ይችላል እና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገው፣ እና ሆፕፉሊ የአሁኑ ይሳካል ብዬ ጠብቃለሁ። ነው አርተምስ አንድ ጨረቃ ላይ ያርፋል? ዶክተር ጥላዬ መልስ አላቸው። ምንድን ነው የሚያደርገው? አርተምስ አሁን ከምድር እንደተተኮሰ አንድ የምድርን ይዞርና ከምድር ወጥቶ ወደ ትራንስሉናር ኢንጀክሽን እንለዋለን። ትራንስሉናር ኢንጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል። አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ሚሽኑ አርባ ሁለት ቀኖችን ይቆያል ተብሎ ነው የሚገመተው። ከሀያ ስድስት እስከ አርባ ሁለት ነው ቀኖች ውስጥ የተደረጉት። ምክንያቱም እንደ ሁኔታው ደብሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያቅም ወይም መሳሪያዎች ሁሉ አያቅም። በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው። የአርተሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው። እንደተባለው አርተምስ አንድ ጨረቃ ላይ አያርፍም። በስልሳ ሁለት ማይል ርቀት ላይ አንጃቦ ይመለሳል። ከዚህ ተልኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምርምር ስራዎችን የሚሰሩ መሳሪያዎች አብረው ይላካሉ። መሳሪያዎች ብቻ አይደሉም። ሶስት ምስለ ሰው ወይም አሻንጉሊቶችም ይሄዳሉ። አንድ ወንድና ሁለት ሴቶች ምን ይሰራሉ? ሶስት አሻንጉሊቶች በኦራየን ውስጥ አሉ። ኦራየን ቬህክል ውስጥ የኮማንዲንግ ወንበር ላይ ወይም ደግሞ ኮማንደሩ ወይም ደግሞ የበረራ አዛጁ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ። የአሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል። ለምሳሌ በፍንዳታውን ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው። መንድ ነው አሻንጉልት አሻንጉሊት የሚሄደው ማንክን ስንላቸዋለን። ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም ብረስ ጡት ያላቸው ማለት ነው የተሰሩ ሁለት አሻንጉሊቶች አሉ ስማቸው ዞራ እና ሄልጋ ይባላሉ። እነኚህ ሁለቱ ሁለቱን ቬስት ያደርጋሉ። አስትሮራድ ቬስት ይባላል። ቬስት ራዴሽንን የሚለካ ነው። አንደኛዋ ያለ ቬስት ነው የምትቀመጠው። አንደኛዋ ቬስቱን ታደረጋለች። እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንስቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጠዋል። ዶሲሜተርስ ማለት ራዴሽን የሚለኩ መሳሪያዎች ናቸው። ስለዚህ ሄልጋ ምን ያህል አግኝታለች፣ ያችኛዋ ምን ያህል አላገኘችም፣ ያችኛዋ ኢንቨስት ስለለበሰች የሚለውና ቬስቱ ምን ያህል ራዲያሽንን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ። ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ሚሽን ነው። አርተምስ አንድ በጣም ትልቅ ሚሽን ነው። አርተምስ አንድ የሙከራ በረራ ካበቃ በኋላ የአርተምስ ሁለት ይቀጥላል። ሁለተኛው ተልእኮ ሰው ወይንም አስትሮኖት ይዞ ይሄዳል። አራት አስትሮኖቶች ጨረቃ ላይ አንዣበው ይመለሳሉ፣ አይወርዱም። የሁለተኛው ተልእኮ ከተሳካ በኋላ አርተምስ ሶስት ይቀጥላል። ይሄኛው አስትሮኖቶችን ይዞ ይሄዳል። ሁለቱ አስትሮኖቶች መንኮራኮሩ ላይ ሲቆዩ፣ ሁለቱ ግን ጨረቃ ላይ ወርደው ለዘጠኝ ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ። ከአራቱ አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደሚችል ይገመታል። ይህም ነጭ ያልሆነ ሰው ጨረቃላ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል። ሩቅ አይደለም፣ ከሶስት እስከ አራት ዓመታት ቢወስድ ነው። ሁላችንንም እዛ ደርሰን ለማየት ያብቃል። ዶክተር ጥላይን በእናንተ ስም እናመሰግናለን። ቃዱሞ ረዳ ከዶክተር ጥላይ ሰለሞን ጋር ያደረገውን ቆይታ ነበር የሰማችሁት። ወደ መጨረሻው ዘገባችን እንሻገር። የመብቶችና ዴሞክራሲ እድገት ማዕከል ተቋም ካርድ ባሳለፍነው ሳምንት በአዲስ አበባ ሲሰጥ የቆየውን የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠናውን አጠናቀቀ። ስልጠናው ለአስር ተከታታይ ሳምንታት የተካሄደ ሲሆን ከተለያዩ በአዲስ አበባ ከሚገኙ የሁለተኛ ደረጃ ትምህርት ቤት የተውጣጡ 175 ተማሪዎች ወስደውታል። ይህ ስልጠናም ዘንድሮ ለሁለተኛ ጊዜ የተካሄደ መሆኑ መሆኑን ተቋሙ አስታውቋል። በካርድ ድርጅት የፕሮጀክት ስራ አስኪያጅ የሆኑትን አቶ መንግስቱ አሰፋና ሰልጠናውን የወሰዱ ወጣቶችን አነጋግሬ ያጠናቀርኩት ዘገባ ቀጥሎ ይቀርባል። መሰረታዊ ሰብአዊ መብት በህይወት የመኖር ከባርነትና ከስቃይ ነፃ መሆን፣ ሀሳብን በነፃነት መግለጽ፣ በነፃነት የመንቀሳቀስ የመስራትና የመማር እንዲሁም ሀብት ንብረትን የማፍራት መብቶችን ያጠቃልላል። ይሁን እንጂ እነዚህ መሰረታዊ መብቶች ኢትዮጵያ ውስጥ በተለያዩ ጊዜያትና አጋጣሚዎች ይጣሳሉ። ይህ አንድም በጨቋኝና አምባገነን ስርዓት፣ ሌላ ጊዜም መብትና ግዴታውን በማያውቅና በተገቢ ሁኔታ በማይወጣ ዜጋ ምክንያት ሊከሰት ይችላል። ይህን ችግር በዘላቂነት ለመቅረፍ የስነ ዜጋ ትምህርት በአገር አቀፍ ደረጃ መሰጠት ከጀመረ ከአስር አመት በላይ ቢቆጠርም አሁንም ድረስ ግን የስነ ዜጋና የመሠረታዊ የሰብአዊ መብት እውቀት ክፍተት እንዳለ ባለሙያዎች ይናገራሉ። በዚህ ዙሪያ የሚንቀሳቀሰው የመብቶችና ዴሞክራሲ እድገት ማዕከል ካርድ ክረምቱን ከተለያዩ ከአዲስ አበባ የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ 175 ተማሪዎች የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠና በሚል ሲሰጥ ቆይቷል። አቶ መንግስቱ አሰፋ በተቋሙ የፕሮጀክት ስራ አስኪያጅ ናቸው። ካርድ ወይ ደግሞ የሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ ከሚሰራቸው የመብት ተኮር እንቅስቃሴዎች አንዱ አካል ነው። ባለፈው ዓመት ነው የጀመርነው። ባለፈው ወደ ሶስት መቶ የሚጠጉ ልጆችን የሁለተኛ ደረጃ ተማሪዎችን አሰልጥነን ነበር። በዚህ የስልጠና ሂደት ውስጥ የስልጠናው አጠቃላይ ሂደት የሰብአዊ መብቶችን አጠቃላይ ጽንሰ ሀሳብ እንዲገዱ የሚያደርግ ስልጠና ነው አጠቃላይ ቤዚክስ የሆኑ የሰብአዊ መብቶች አያያዝ፣ የሰብአዊ መብቶች ታሪካዊ አመጣጥ፣ የኢትዮጵያን ሁኔታ እና በአጠቃላይ የመሰረታዊ የሆኑ የሰብአዊ መብቶች ጥንሰ ሀሳቦች እንዲይዙ የሚደረግበት ስልጠና ነው ማለት ነው። ዋና ሀሳቡ እንግዲህ በኢትዮጵያ ውስጥ የሚገነባው ዲሞክራሲያዊ ስርዓት በሂደት ላይ እንዳለ ነው ብናስበው በዚህ ስርዓት ግንባታ ውስጥ የሁሉንም ዜጎች ተሳታፊነት ለማረጋገጥ ሲባል የሚቀጥለው ትውልዱን ደግሞ በዩኒቨርሲቲ ሳይገቡ ያንን ስልጠና እንዲያገኙና ግንዛቤውን ግንዛቤ እንዲጨብጡ ይደረጋል ማለት ነው። አራት መቶ አካባቢ ለሚሆኑ ተማሪዎች ዘንድሮ እንሰጣለን። እስካሁን ድረስ የሰጠነው አዲስ አበባ ውስጥ ብቻ ነው። በቅርቡ ደግሞ አዋሳ ጀምረናል። ሌሎች ከተሞች ላይ ይቀጥላል ማለት ነው ስልጠና በዚህ ስልጠና ላይ ተሳታፊ ከሆኑት ወጣቶች መካከል አንዱ የሆነው የካቴት ሀያ ሦስት ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ሻምበል ነጋሽ ስልጠናው ከዚህ በፊት የማያውቃቸውን መብትና ግዴታዎቹን እንዲገነዘብ እንዳደረገው ይገልጻል። ያው በትምህርት ቤት ውስጥ እንደዚህ ስልጠኖች ይሰጡ ነበርና ግን እንደዚህ በስፋትና በጥልቀት አልነበረም። እስከዛ ሊሰጡ ነበረ እና በፊት ከሰለጠን ነው ውስጥ ተጨማሪ እውቀት እንድናገኝ ፍላጎታችን ታይቶ ካርድ ባዘጋጀው ዝግጅ ስልጠና ላይ ተሳትፈናል ማለት ነው። እስካሁን መብቶች የሚጣሱ እያየን ስለሆነ ቢያንስ ምን ያህል መፍትሄ እናገኛለን ወይም የራሳችን እውቀታችን ጨምረን ሌላ ሰው ባይሰጠን በራሳችን እንድንሟገት የሚያስችልን። አማራጭ ስለሆነ እሱን ተጠቅም ያለው ማለት እና ሲሰጥ የነበረው ስለሰባዊ መብት ነው። መብትና ግዴታችንን በፊት አናውቅም ነበር። ስላላወቅነውም ይመስለኛል እስካሁን የብዙ ሰው መብትን ሲጋፋ የነበረው እና ቢያንስ ከዚህ ስልጠና በኋላ እኛ ከራሳችን አውቀን የራሳችንን ማስጠበቅን የህዝቦችንን መብት ማስጠበቅ እንድንችል አድርጎናል ማለት ነው። ሻምበል በምሳሌ ያብራራል። አሁን በእኛ ደረጃ ተለቅ ተለቅ ያለ የመብት መገፋት እና መጨቆን አልደረሰም። ቢያንስ ትምህርት ቤት ውስጥ የሚደረጉ የመብት መገፋቶች ታችንን አለማወቅና ግዴታችን አለማወቅ ሁለቱን ለይተን የመጠቀም ችሎታ አልነበረንም። ቢያንስ ትምህርት ቤት ውስጥ ለምሳሌ አስተማሪ ቢጎል፣ የአስተማሪ ጥራት ቢቀንስ፣ በፊት ላይ ዝም ብለን ነበር የምንቀበለው ማለት ነው። ምክንያቱም ሄደን ብንጠይቅ ወይ ልንባረር እንችላለን፣ ያን ስራቻ ስላለብን ማለት ነው። አሁን ግን ቢያንስ መብታችንን ስንጠይቅ ምን አይነት ዴታችንን ከኋላ አስከትልን መጠበቅ እንዳለብን አውቀን ቢያንስ መብታችን ተከብሮ የምንፈልገውን ጠይቀን ማግኘት እንችላለን ማለት ነው። ስለዚህ ያው የጥያቄ ጠይቆ መልስ አለማግኘት ከዚህ በፊት የኛም አጠያየቅ ስሰት አለው ላለው ምክንያቱም እውቀቱ ግንዛቤ በደንብ ስላልነበረን ምንጠይቀው የእኛን መብት ብቻ እንጂ የሌለውን ያገናዘብ አልነበረም። ለምሳሌ አንድ መንገድ ላይ ከፖሊስ ቢዘን ወይም ረብሻ ተፈጥሮ ወይም ለጥያቄ ቢወስደን ምን ያህል መብታችንን ሳናውቅ ዝም ብለን በነሱ ባዘዙን ብቻ ነበር የምንሄደው። እንደዚህ አይነት መብት ጥሰቶች ይካሄዱ ነበር። ቤት ውስጥም እንደዛው እንደዚህ አይነት ብዙ የመማር ማስተማር ለችል የሚመጡ ችግሮች ዝም ብለን ነበር የምናልፋቸው። ምክንያቱም ሄደን ብንጠይቀው መጨቆን የደረስብን አለ ስለምናስብ እንሰራ ነበር በፊት ማለት ነው። ከዚህ ስልጠና በኋላ ግን እንደማንሰራ እና ያንፈልገን ጠይቀን እንደምናገኝ ተገንዝበናል። ይህ አንዱ ጥቅሙ ነው። ግዴታም አናቆም ነበር እና በፊት ሄደን ወይ ለመጣላት ነው ወይ ደግሞ ዝም ብለን ለመቀመጥ ነበር። አሁን ከዚህ ስልጠና በኋላ ግን ሄደን የጎደለንን ጠይቀን የሰውንም ሳንነካ የራሳችን ተጠብቆ ግዴታችንም አብረን አስኬደን የተሻለ ለውጥ እንደምናመጣ እንዲሁም ሴቶችም በዚሁ ዙሪያ በደንብ የሚጠቀሙ ይመስለኛል። ይህ ስልጠና ትኩረቱን በሴቶችና በልዩ ፍላጎት ላይ የሚያደረገ ሲሆን የዚህ ስልጠና ሌላኛ ተሳታፊ የሆነችው በረቢ አቤል ትምህርት ቤት የአስራ ሁለተኛ ክፍል ተማሪ አቢጋኤል ቶሎሳ ከሴቶች መብት ጋር ተያይዞ እጅግ ብዙ ነገሮችን ተገንዝብ ያለው ትላለች። በጣም አሪፍ ነገር ነበረ። እንዴት ሴቶች ከወንዶች ጋር እኩል እንደሆኑ ለራይታችንን እንዴት እንደምንጠቀም ሲቪል ራይት እና ደግሞ ዓለም አቀፍ ሕጎች ከኢትዮጵያ ሕጎች ጋር እንዴት አንድ ላይ ሆነው እንደወጡ ኢትዮጵያ ስለተስማማችባቸው ስምምነቶች ብዙ ተምረናል። እና ደግሞ መብቶቻችን ሁልጊዜ ሊገደቡ የሚችሉ ነገሮች ናቸው እና ሊገደቡ የማይችሉትን ፈርስት ጀኔሬሽን ምናምን ብለን በደንብ አይተናል። ይጠቅሞኛል ስለመገደብ ምናምን አስቤ አላውቅም ነበር። የካርድ የፕሮጀክት ስራ አስኪያጅ አቶ መንግስቱ ወጣቱ የሰብአዊ መብት ግንዛቤ ማዳበሩ በፖለቲካ ስነ ምህዳሩ ላይ ሰናይ የሆነ ውጤት ያመጣል ብለው እንደሚያስቡ ተናግረው፣ ያሉትን ተግዳሮቶች እንዲያስረዳሉ። እኛ የሰብአዊ መብቶች ግንዛቤ ማስጨበቅ ከሚሰራባቸው የእድሜ ክፍሎች አንዱ የወጣቱ እንቅስቃሴ ነው በዩኒቨርሲቲም በሌሎች የእድሜ ክልል ያሉ ወጣቶችን ተደራሽ የምናደርግበት ስልጠናም ግንባታ፣ የግንዛቤ መፍጠሪያ እንቅስቃሴዎች እና ፕሮጀክቶችን እንፈጽማለን። ሴቶችን የሚያጠቃልል ሌላ ሌሎች ፕሮግራሞች አሉ። የሚዲያ ተቋማት እንደውም ደግሞ ሌሎች ሲቪል ሶሳይቲዎች ወይ ደግሞ የማህበረሰብ ተኮር ድርጅቶችን መሰረት ያደረገ ሌሎች እንቅስቃሴዎች አሉ። ስለዚህ ሁሉን አቀፍ ነው ማለት ነው። ይሄ የተሰጠው ስልጠና ደግሞ የወጣቶችና የሴቶችን የማብቃት እንቅስቃሴ ውስጥ አንዱ ክፍል ነው ማለት ነው። ዋና ሀሳቡ ወጣቱ እንግዲህ የሚቀጥለው ትውልድ ነው ብለን ነው የምናስበው፣ የዛሬም ትውልድ ነው። ስለዚህ በሰብአዊ መብቶች ዙሪያ ግንዛቤ ሊኖረው ይገባል። የአቅም ግንባታም ስራ ሊሰጣቸው ይገባል። ለዴሞክራሲያዊ ስርዓት ግንባታ ጥሩ ግብዓት ነው ብለን ስለምናስብ፣ ሁሉም ሰው ማወቅ አለበት ብለን ስለምናስብ፣ ስለዚህ የዴሞክራሲያዊ ስርዓት ግንባታ ሂደትን የሚያፋጥኑ እንቅስቃሴዎች ስንሰራ የዚህን መሰረት ነው እየጣል ነው ማለት ነው። ተግዳሮት እስካሁን ድረስ በተለየ መልኩ የምንጠቅሶ የለም። ነገር ግን እንግዲህ በኛ ሀገር የፖለቲካ ሁኔታ የሚያደርሳቸው አንዳንድ ቻለንጆች አሉ። ሰብዓዊ መብት ደግሞ ኢትዮጵያ ውስጥ ሰፊ የሆነ እና ዲሞክራሲያዊ ስርዓትም ደግሞ ሰፊ የሆነ መሰረት እስካሁን ድረስ ስላልተጣለ ገና ጅምር ደረጃ ላይ ያለ ነገር ስለሆነ የግንዛቤ ችግሮች በየደረጃው ይገኛሉ ማለት ነው በየመንግስትም መንግስታዊ ባልሆኑም በሌሎችም ይገኛሉ። እንዲሁም ደግሞ ትራንስፖርት ከአዲስ አበባ ውጭ ወጥተን በምንሰራቸው ቦታዎች አንዳንድ ጊዜ የሴኩሪቲ ፍርሃት የሚኖርባቸው ይኖራሉ። እዚህ በጣም ግልጽ በሆነ ሁኔታ የግጭት ቀጠና በሆኑ ሁኔታው ቀጠና በሆኑ ክልሎች እና ዞኖች ውስጥ ማካሄድ አንችልም። ያው የሴኩሪቲ የጸጥታ ችግር ባለባቸው ማለት ነው። ማዳረስ ነበር የምንፈልገው እኛ። ያ እንደ አንድ እንደ አንድ ቻሌንጅ የሚታይ ነገር ነው። ሌላው የግንዛቤ ችግር በየደረጃው የሚገኝ ነው። የመንግስት አካልን ሆነ መንግስታዊ የሆኑ አካላት የግንዛቤ ችግር ስላለ አንዳንድ ጊዜ ያ ነገር በተግዳሮት ሊወሰድ የሚችል ነው። ነገር አጠቃላይ አጠቃላይ ስራው ግን ሴት እየሄደ እንደሆነ ነው ግምገማ የሚያሳየው። አቶ መንግስቱ አሰፋ በቀጣይ ይህን ስልጠና ከአዲስ አበባ ውጭ ለማስፋፋትም እቅድ ተይዞ እየተሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን ከኛ ጋር ስለነበራችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ለዛሬ ያዝንላችሁም እዚህ ላይ ይፈጽመናል። የምንሰናበታችሁ ታዲያ በኤርትራዊቷ ሄለን መለስ ሱዳንኛ ሙዚቃ ነው፣ ሱዳንኛ ሙዚቃ ነው የደንገረመው መሰናዶውን በመምራት ኤልያስ አስማረ፣ በቅንብሩ ቆንጅት ታዬ፣ በምሽቱ ዋና አዘጋጅነት አብረናችሁ አምሽተናል።